ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሰኞ ግንቦት 17 ቀን 2007 ዓ ም በኢትዮጵያ ምርጫ ዙሪያ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍሌ እሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና ያለም ዜና ካዳነች ፍስሐ እንስማ። ማሌዥያንና ታይላንድን በሚያዋስነው ድንበር አጠገብ ፈላሾች የተቀበሩባቸው ተብለው የሚታመኑ 139 መቃብሮች እንደተገኙ የማሌዥያ ፖሊስ ኃላፊ ገልጸዋል። መቃብሮቹ ከአንድ አስከሬን በላይ የያዙ እንደሆኑ ታውቋል። የብሔራዊ ፖሊስ ኃላፊ ካሊድ አቡበከር ዛሬ ለጋዜጠኞች በሰጡት መግለጫ መቃብሮቹ የተገኙት የህገ ወጥ ሰው አሸጋጋሪዎች ሰፈሮች ናቸው ተብለው በሚጠረጠሩ 28 ቦታዎች እንደሆነ ገልጸዋል። እያንዳንዱ ሰፈር ከ20 እስከ 300 ሰዎች እንደሚይዝ ጨምረው ገልጸዋል። ባለስልጣኑ እንደሚሉት አስከሬኖቹን ከመቃብሮቹ በማውጣት ምርመራ እየተደረገው እንደሆነ ጠቁመዋል። የደቡብ ምስራቅ እስያ ሀገሮች ከሚያንማር ባንግላዴሽ በታይላንድ በኩል ወደ ማሌዥያና ኢንዶኔዥያ በድብቅ የሚሸጋገሩ በብዙ ሺህ የሚቆጠሩ ሰዎችን የሚመለከት ሰብአዊ ቀውስን እየታገሉ ነው። አብዛኞቹ ከባንግላዴሽ የሚሰደዱት ሰዎች ከድህነት ለመውጣት ሲሆን አብዛኞቹ ሮሂንጋዎች ግን ሚያንማር ውስጥ ብዙሀን በሆኑት ቡዲስቶች ይደርስባቸዋል ከሚባለው ጭቆና ለመሸሽ እንደሆነ ታውቋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ራማዲ ከተማ ላይ ኃይሉን እያጠናከረ ነው። የሀገሪቱ ወታደራዊ ኃይሎች በበኩላቸው ቡድኑን ገፍተው ለማስወጣት አቅደዋል። በዩናይትድ ስቴትስ የሚመሩት የጥምረት ኃይሎች ደግሞ የአየር ድብደባውን የጽንፈኛው ቡድን ጠንካራ ቦታ በሆነው ሞዙልና ባግዳድ ከተማ ላይ ለማትኮር ሲሉ በራማዲ ላይ የሚያካሂዱትን ድብደባ ቀንሰዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ራማዲ ከተማን በሳምንታት ሳይሆን በቀጣዮቹ ቀናት ውስጥ እስላማዊ መንግስት ነኝ ከሚለው ኃይል እናስመልሳለን ማለታቸውን ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ዘግቧል። ጠቅላይ ሚኒስትሩ ከብሪታንያ ጋዜጠኞች ጋር ባደረጉት ቃለ መጠይቅ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከተማይቱን ለመያዝ የቻለው የኢራቅ ወታደራዊ ኃይሎች ምንም አይነት መከላከል ሳያደርጉ ባፈገፈጉበት ሁኔታ እንደሆነ አምነው ተቀብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ኢራቃውያን ጽንፈኛውን ቡድን ለማሸነፍ ያላቸውን ፍላጎት እንዲጠራጠሩ አድርጓል። ጠቅላይ ሚኒስትር አልባዴ ግን ሀገራቸው እስላማዊ መንግስት ነኝ የሚለውን ኃይል ከተቆጣጠሩ ቦታ ገፍቶ የማስወጣት ብቃት እንዳላት ገልጸዋል። ዜናችን እዚህ ላይ አበቃ። አዳነች ፍሳየ ለዜና አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በአምቦና አካባቢው የድምፅ ቆጠራው ተጠናቆ ጊዜያዊ ውጤቶች ተለጥፈዋል። ምርጫው በዲሞክራሲያዊና ሰላማዊ መንገድ ተጠናቋል ሲል ገዢው ፓርቲ ኢህአዴግ አስታውቋል። ተቃዋሚው መድረክ ግን ሂደቱን እየተቸ ነው። እስክንድር ፍሬው ተከታዩ ልኳል። 154 ሲደመር 591 745። በአምቦ ቁጥር አንድ የምርጫ ክልል ከሚገኙ የምርጫ ጣቢያዎች በአንዱ የተሰጠው ድምፅ ሲቆጠር ነው የሚሰማው። እኔ ለእኔማ ስለሰራሁት መቶልኛል። እናንተማ አስደምሩ አንዴ እስኪ ደምርልኛ ደምር። በዚህ መሰረት የተቆጠረው ውጤት ዛሬ ጠዋት በተለያዩ የምርጫ ጣቢያዎች ተለጥፏል። አንዳንድ የከተማዋ ነዋሪዎችም ውጤቱን በቅርበት ሲመለከቱ ታይተዋል። አሸናፊው ማን እንደሆነ ለማወቅ ግን 31 የምርጫ ጣቢያዎችን ተዘዋውሮ መመልከት ያስፈልጋል። ከነዚህ ጣቢያዎች ሶስቱ ደግሞ በገጠር የሚገኙ ናቸው። በዞኑ ያሉትን 11 የፓርላማ መቀመጫዎች ማን እንዳሸነፈ ለመረዳት ደግሞ 862 የምርጫ ጣቢያዎችን መመልከት ይጠይቃል። አንዳንድ ተፎካካሪ ፓርቲዎች ግን ከወዲሁ የምርጫ ግምገማቸውን ማስቀመጥ ጀምረዋል። በአምቦ ቁጥር 2 ለህዝብ ተወካዮች ምክር ቤት የተወዳደሩት የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ምርጫው የመንግስትና የአስተዳደር አካላት ጣልቃ ገብነት የታየበት ነው ብለዋል። ምርጫው ሙሉ በሙሉ አንድ በምርጫ ቦርድ ሳይሆን በዚህ በካቢኔ እና በካድሬ ነው የተካሄደው። በነሱ ቁጥጥር ስር ነው የተካሄደው። በተከላይ ገጠር አካባቢ እያስገደዱ ምልክት ማስደረግ፣ አንዳንድ ቦታ ደግሞ ሆን ብሎ እንዲበላሹ ማድረግ። ኦሮሚያ እኔ በቅርቤ እየተከታተል ካሉባቸው ቦታዎች በስፋት ነው ታዛቢዎች የተባረሩት፣ የታሰሩት፣ የተደበደቡት። ስለዚህ ብዙ ቦታ አንድ ያለ ታዛቢ ነው የተካሄደው። የገዢው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የአምቦ ጽህፈት ቤት ኃላፊ አቶ አሸናፊ ጭመዳ ግን ሰላማዊና ዲሞክራሲያዊ የሆነ ምርጫ ተካሂደዋል ብለዋል። ሰላማዊ ሆኖ መጠናቀቅ አለበት የሚለው አንደኛ ግባችን ነበረ። ይሄ ሁሉም ምርጫ ጣቢያ ላይ በሰላም የተጠናቀቀው፣ ሌላው ደግሞ የምርጫው ዲሞክራሲያዊነት ነው በዲሞክራሲያዊ ነው የተጠናቀቀ ማለት እንችላለን እንዳጠቃላይ ትናንትናም ከትናንትና ወዳም እንደዚህ ነት ጫናዎች ነበሩ ብሎ በከተማችን ቅሬታ ያቀረበ አካል የለም እስካሁን ም እስከማወቀው ድረስ ስለዚህ አንዳንድ ተቃዋሚዎች ይህንን የምርጫውን ውጤት ካለመቀበል ን የሚነሱ ምክንያቶች ካልሆኑ በስተቀር እንዳጠቃላይ ህዝቡ ወጥቶ የፈለገውን የመረጥበት ምርጫ ነው ማለት ይቻላል እንዳጠቃላይ ስለዚህ አሁን እነሱ የሚያነሱት በመንግስት በኩል ጫና ነበረብን እንደዚህ እንደዚህ እንደዚህ ነበረብን ማለታቸው ምንም የሚደንቅ ነገር አይደለም፣ አዲስም ነገር አይደለም። ይሄ ከዚህ በለጥም ምክንያት መፍጠር ይችላሉ የሚል ሀሳብ አለኝ። እንደ አጠቃላይ መሰረት የሌለ ቅሬታ ነው ብዬ ነው የምወስደው። ፓርቲዎችና ማንኛውም አካል ውጤት ከመተንበይና ከመግለጽ እንዲቆጠቡ ምርጫ ቦርድ በተደጋጋሚ እያስጠነቀቀ ነው። ቦርዱ ራሱ ውጤቱን በቅርቡ እንደሚያሳውቅ ሰብሳቢው ፕሮፌሰር መርጋ በቃና ለመገናኛ ብዙሀን ገልጸዋል። ጊዜያዊ ውጤት ባቀነው መሰረት በጊዜ ሰሌዳችን መሰረት ከግንቦት ሀያ ሶስት በፊት ለመግለጽ መሰረታዊ ጉዳዮችን ፈጽመናል። ስለዚህ ይህንን በጥሞና መከታተል መጠበቅ። ሁለተኛ የመጨረሻ ውጤት ሰኔ አስራ አምስት እንገልጻለን። ስለዚህ ህዝባችን፣ መራጮ ህዝባችን በጊዜ ሰሌዳው መሰረት ቀደም ባወኝ ነው ጊዜ ሰሌዳው መሰረት ግልጽ ይደረጋል። ተወዳዳሪ የፖለቲካ ፓርቲዎች ካሁን በኋላ የቆጠራ ሂደቱ ላይ ተሰማርቶ ቅሬታ ካላቸው በቅሬታ መስመሩ በቦርዱ ስርዓት ከምርጫ ጣቢያ ኮሚቴ እስከ ቦርዱ ዋና ቦርዱ ድረስ ማቅረብ ይችላሉ። ከየምርጫ ጣቢያው የተሰበሰበው የምርጫ ውጤት ወደ ምርጫ ክልል ከዚያም ወደ ቦርዱ እንደሚሄድ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። የምርጫውን ሂደት በተመለከተ አሉላ ሁለት ተንታኞችን ጋብዞ አነጋግሯል። ቀዳሚው ሙልጌታ ደባልቀው በአዲስ አበባ ከተማ ነዋሪ እና በግል ሥራ የሚተዳደሩ ናቸው። ምርጫው ዲሞክራሲያዊ ነው ወይ ከሆነስ እንዴት ለሚለው ያሉላ ጥያቄ አቶ ሙልጌታ መልስ በመስጠት ይጀምራሉ። ከሞላ ጎደል ዴሞክራሲያዊ ነው ሂደቱ የሚል አመለካከት ነው ያለኝ። በአካባቢ ያየሁት ህዝብ በራሱ ፍላጎት ነው የተመዘገበው ዛሬ ደግሞ የመረጠው በራሱ ፍላጎት ነው። የተለያዩ የፖለቲካ ሀይሎች ደግሞ የተለያዩ አማራጮች በቴሌቪዥን ሲከራከሩ ሰምተዋል። ስለዚህ ማንም ሳያስገድደው ማለት ነው። የተለያዩ አማራጮች ቀርበውለት ይበጀኛል የሚለውን ሀይል ለመምረጥ የሚያስችለው ሁኔታ ተፈጥረዋል የሚል አመለካከት ነው ያለኝ። ይህ ማለት ግን ከዚህ በላይ ሊሆን የሚችልበት እድል አይኖርም ወይ የሚል ጥያቄን ይመጣ ይችላል። እኔም በበኩሌ ዜጋ ሰፋ ቢል ብዙ ነገር ይፈጠር ነበር። ብዙ ነገር መመልከት ይቻል ነበር። ዴሞክራሲም ሞል ወርጉቶ ይወጣ ነበር የሚል አመለካከት አለኝ። ለምሳሌ ሲቲዝንስ ዴሞክራሲ የሚባለው የዜጎች ዴሞክራሲ የሚባለው እንግዲህ የኢትዮጵያ ሚዲያ የዜጎች ሚዲያ ነው፣ የፓርቲ ሚዲያ አይደለም። ዜጎች የተለያዩ አመለካከት አላቸው። የተለያየ አመለካከቶች ደግሞ ከፓርቲዎች ብቻ አይደለም የሚወጣው ከህዝብ ይወጣል። አሁን ህዝቡ የፖለቲካ ድርጅቶች አመለካከት ብቻ ነው የሰማነው እንጂ ከህዝቡ ሊቀርብ የሚችል አማራጭ ህዝቡም ያነሳቸው ነጥቦች ለፖለቲካ ፓርቲዎች የሚጠይቃቸው በጣም ጠባብ ነው። ስለዚህ እንደዚህ አይነት ነገር ትንሽ ጠረጥ ያለ ይመስላል። ይሄ ብታከልበት ብዙ አማራጮች ህዝቡም ብዙ አይነት የፖለቲካ ፓርቲዎችን በይበልጥ እንዲያውቃቸው አሁን አንዳንዶቹ እኔ እውነት ለመናገር ኢህአዴግም ጭምር አቤታዊ ዲሞክራሲ እላለሁ እኔ ከአስቀድሜ ስለማውቀው ምንም ችግር አይኖርብኝም። ግን አንዳንድ ጊዜ በመግለጫቸው አንዳንዶቹ ሲተነትኑት ብዙም ሰፋም አይልም። የተቃዋሚዎችም የባሰ ነው። ምንም የሚያነሱት የሊበራል ዴሞክራሲ አማራጭ አለኝ ብሎ እናራምደዋለን የሚል ሊበራል ዴሞክራሲ ሞክራሲ ነን የሚል ሀይልም አቤታዊ ዴሞክራሲ ሆኖ አንዳንድ ጊዜ አታየውም። ሶሻል ዴሞክራቲክ ነን የሚል ሀይልም አንዳንዴ። ስለዚህ ህዝቡ ምን ማለት ነው ቢሎ ይሄ አመራጭ ከዚህ ጋር ይሄዳል ወይ ቢለው ለህዝቡ ኦፕን ቢሆን ኖረው ፓርቲዎቹ በደንብ እናውቃቸው ነው። ለምን ያልሆነ ይመስሎታል? ይሄ ያሉት ዜጎች በቀጥታ የሚሳተፉበት በመገናኛ ብዙሀን ሀሳባቸውን፣ ጥያቄዎቻቸውን ሊያነሱ የሚችሉበት ሁኔታ ለምን ያልተሳካ ይመስሎታል? በእርሶ ግምት አሁን ከኢህአዴግ አመለካከት ነው ከአብዮታዊ ዴሞክራሲ አመለካከት ነው እንዳልልህ፣ ኢህአዴግ ከበረሃ ጀምሮ ደርግም ሲጥልቅ የመጀመሪያ ቀን ከሚዲያ በደንብ ነው የተጠቀመበት። ከተቋሚ ሀይሎች የመጀመሪያ ክርክሩም ሳታውስ፣ እንደሆነ ከሀያ ሶስት ከሀያ አራት ዓመት በኋላ የቀድሞ ተቅላይ ሚኒስተር መደ ዜናዊ ከፕሮፌሰር መስመን ወደ ማርያም ና ከፕሮፌሰር እንድሪያስ ያደረጉት ውይይት ከዛ በኋላ ም የነበሩ ተከታታዮች ህዝቡ የተለያዩ ሀሳቦች ያንጸባርቅ ነበር። ሕገ መንግስቱ ሲጸድቅም የተለያዩ ሰፊም ባይሆን ከዚህ የተሻለ ኦፕን የሆነ ዲስከሽንስ ነበሩ። አሁን ከርዕታ አለሙ ነው እንዳትል መሪያ በጣም እንደዚህ አይነት ነገሮች ነበሩ። እኔ ያው አካባቢ የሚያደርጉት ካልሆነ በስተቀር እንደዚህ ነው አይደለም። የተቃዋሚ ፓርቲዎችም ለራሳቸው ነው የአየር ሰዓት ይሰጠን የሚሉ እንዲ ህዝቡ ይሳተፍ ሲሉ አትሰማቸውም። አሁን ለምን ሆነ የሚለው ከህዝቡም ህዝቡም መብቴ ነው ብሎ ወይ ሴት ደመጥ ብሎ ብዙ ሲገባ አታየሩም። የመገናኛ ብዙኃንና የንግግር ነጻነትን አስመልክቶ ኢትዮጵያ ክፉኛ ትተቻለች። ቀደም ብሎ የገለጿቸው ገደቦች የኢትዮጵያ መንግስት የግለሰቦችን መብት ይገድባል በሚል ነው የሚከሰሰው በዓለም አቀፍ ዘገባዎችም ሆነ የመገናኛ ብዙኃን መብት ተከራካሪ ቡድኖች በተደጋጋሚ ነ ያ ምክንያትነቱ ጎልቶ አይታየትም። አሁን እኔ በዚህ አልስማማም። የመናገር መብት ይገድባል የሚል ኢትዮጵያ ውስጥ ብዙ የፈለቀው አይነት ትናገራለ ምልህ ህግ እና ስርዓት እስከተከበርክ ድረስ በትልቅ ጋዜጦችም እያየን ነው፣ በሚዲያዎችም እያየን ነው። ዋናው ነገሩ ግን የሚከራከር ኢትዮጵያ ውስጥ እየተገደበ ያለው ዘለፋው እና ዘረኝነቱ ያልሆነ ነገር ነው። ይሄን ነገር ነው እየቆመ ያለው እንጂ ይሄ በፖለቲካ አመለካከቱ የሚገደብ የለም። እኔ ለምሳሌ ምልህ እንኳን راسو باركي ولي هداك كاف كونغوان أملاهي لهم هي هداك كونغو هنا من ماتعدينا دريال ይሄ ስለ ተናገርኩኝ ሕግና ሥርዓት እስካለ መተቸት ይችላለሁ ነው የሚሉት። እርስ ይቻላል። ሌላም ተቋሚ ኃይል ከኔ በላይ እየተቸ ነው። ስለዚህ የሚገደብ የሚታሰር የለም። በመገናኛ ብዙኃን ይዞታ በግለሰቦች የመናገር መብት ወይም ነፃነት ዙሪያ የኢትዮጵያ መንግስት ገደቦችን ያደርጋል፣ የግለሰቦችን ነፃነት አያከብርም የሚለው ክስ ቅድም እርስዎ የጠቀሱትን አንድ መረጃ ብንመለከት የዛሬ ሀያ አራት እና ሀያ አምስት ዓመት ኢህአዴግ ወደ ስልጣን ሲመጣ ቁጥራቸው እጅግ የበዛ ጠንካራም ደካማም የሚባሉ እንዳሸን የፈሉበት ዘመን ነበር። ዛሬ ግን ብዙዎቹ ከሀገር ወጥተዋል። ዓለም የመገናኛ ብዙሀን ቁጥጥር ሪኮርድ የመጀመሪያዎቹ ውስጥ የምትካተት ሀገር ሆናለች። ብዙዎች ጋዜጠኞች የተሰደዋል፣ ብዙዎችም ታስረዋል። ያ ማሳያ አይታዩትም? አሁን ይሄ ከጋዜጦች ቁም ነገር የሚናገሩ ጋዜጦች፣ የሚተቹ ፖለቲካ የሚተቹ አመለካከቱን፣ ሂደቱን ወደፊት የሚያራምዱ አሁንም አሉ እየተቸው አሁንም አሉ ማለት ነው። የሚታገሉት የሚሸሹት። እኔ አሁን አራት ኪሎ አካባቢ ነው ቤቴ ከመጀመሪያ ጀምሮ እስከ አሁን የሚወጡት ጋዜጦች ሁሉም አነባቸውአለ። ቁም ነገር የሌላቸው እነዚህ ሚዛል የሚዘልፉ ለሂደቱ፣ ለዴሞክራሲያዊ ሂደት አንድም ምስል የማይጨምሩ ናቸው። ስለዚህ የኢትዮጵያ መንግስት በዚህ መከፈፍ የለበትም። ዋናውን አንዳንዶቹም የጥገኝነት መጠየቂያ ነው የሚያደርጉት። በእርግጥ ተከራክረው ወይ ሀሳብ አንስተው ወይ ተችተው የታሰሩ የተሰደዱ ጋዜጠኞች እኔ። አቶ ሙሉጌታ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ቀጣዩ እንግዳ ዶክተር ዳኛቸው አሰፋ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩ፣ በኢትዮጵያ ጉዳዮች ትንታኔና ሀሳብ በመስጠት የሚታወቁ ናቸው ካሉላ ጋር ወዳደረጉት ውይይት እንለፍ። ዶክተር ዳኛቸው አሰፋ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የዛሬውን ብሔራዊ ምርጫ ከሂደቱ እስካሁን ያለውን በአጭሩ ለመመልከት እንሞክር። የኢትዮጵያ ብሔራዊ ምርጫ ቦርድ ሂደቱን አስመልክቶ በዋዜማው በሰጠው መግለጫ የምርጫው ሂደት ፍትሐዊና ሚዛናዊ ነው፣ ታማኒነት ያለው ምርጫ ነው ብሏል። በእርሶ እይታ እንደ ዜጋ በተከታተሉት ዲሞክራሲያዊ ይዘቶችን ያሟላ ምርጫ ነው? እንዴት ይገመግሙታል? ይህንን ጥያቄ እንግዲህ በሁለትና በሶስት ረድፍ ነው ልንመለከተው የምንችለው። ለምሳሌ ዛሬ የተካሄደውን ነገር በምናይበት ጊዜ ግልጽ ነው እኮ ጠዋት አስራ ሁለት ሰዓት ፖሉ ተከፈተ። አሁን ከአንድ ከግማሽ ሰዓት በኋላ ያልቃል። ይሄ ሰላማዊ በሆነ መንገድ ነው እየተጠናቀቀ ያለው። እኔ በፊትም እዚህ ላይ ችግር የለኝ። ጥያቄው ግን ምንድን ነው አገሪቱ ዲሞክራቲክ እና ፍትሐዊ የሆነ ኤሌክሽን ማካሄድ ትችላለች ሆይ? ነው ይህን በምንልበት ጊዜ ወደ ኋላ መሄድ አለ። ዲሞክራቲክ ምርጫ ማለት ምን ማለት ነው? ፍትሐዊ ስንልስ ምን ማለት ነው? እነኚህ ሁለቱ ቃላት በኢንተርናሽናል ደረጃ የሊገል ቋንቋ የያዙ ናቸው፣ ተቀባይነት ያለ። ለምሳሌ ዲሞክራቲክ እንዲሆን ከፈለግ ፍሪደም ኦፍ ስፒች ያስፈልጋል በአንድ ሀገር ላይ እና ፍሪደም ኦፍ አሴምብሊ ያስፈልጋል ይሄ ተካሂዶ ነበር ወይ በዚህ አምስት አመት ውስጥ የንግግር ነጻነት በነጻ የመሰብሰብ መብት እያሉን ነው ሜዳው ለሁሉም ክፍት ነበር ወይ የንብረትና የገንዘብ አስተላለፉ ለምርጫው የቀረበው እኩል ነበሩ እነኝህን ሁሉ መጠየቅ አለብን እንጂ ፖሉ ጠዋት ጀምሮ አስራ ሁለት ሰዓት ላይ የሚያልቀው ላይ ምንም ችግር ያለ አይመስለኝም ደንብ ሰርተውታል ንገር አንድ ማስታወሰው ከዚህ ቀደም የምርጫ ቦርድ ኃላፊ የነበሩት የኔ አጎት ናቸው፣ አቶ አሰፋ ብሩ። አሁን በህይወት የሉ። ኒውዮርክ ለሕክምና መጥተው አወራት። እንዴት ነው አለ። የዛሬ ስንት አመት ነው ሎክ የእኔ ስራ ተቋሙ እንደ ተቋም የምርጫ ተቋም አገሪቱ ውስጥ መቋቋም አለበት። ከአስር አመት በኋላ ግን ወደ ሌላ ደረጃ መሄድ አለበት እንጂ ዝም ብሎ ይህን ያህል ወረቀት ቀርበዋል፣ ይህን ያህል ታዛቢ ቀርበዋል። አሁን ፕሮፌሰር መርጋ እንደሚያደርጉታት ወደፊት መሄድ አለብን እንጂ የሎጂስቲክስ መደርደር ጉዳይ አይደለም። ይሄ ነው አንደኛው። ሁለተኛ ልንገር፣ አንዳንድ ጥያቄዎች እናንሳ። አስር ቀን በማይሞላ ጊዜ ውስጥ ሰላሳ ስድስት ሚሊዮን ሰዎች በኢትዮጵያ ተመዝግበዋል። ሰላሳ ስድስት ሚሊዮን ተመዝግበዋል። እኔ ምን ችግር የለኝ። ይህን በምናይበት ጊዜ የተወሰነ ጥያቄ እናንሳ። ይሄ ማለት ቴሌቪዥኑን እንደሚነግረን ምርጫ ቦርዱ ያደረገው ቅስቀሳ ስለ ዲሞክራሲ የህዝብ ተነሳሽነት ነው። ይሄ ከሆነ እንዴት ነው በየመንገዱ በያንዳንድ ቦታ ላይ የፖለቲካ ዲስከሽን የማይሰማው ሲነገር በአንድ ሳምንት ውስጥ ሰላሳ ስድስት ሚሊዮን ሆ ብሎ ወደ ምርጫ የሄደ ህዝብ የፖለቲካል ዲስኮርስ ማዳመጥ አለ። ይሄ የለም። በመሆኑም የእኔ ኮንክሉዥን ምንድን ነው እንደ አቅም ይሄ ፖለቲካል መሽኑ ነው። ፕሮዲስ ያደረገው ይሄን ነበር በየረሱ እናንድ ለአምስት ዝግጅት፣ የገበሬ ማህበራት ዝግጅት አሰልፎታል። ይሄ ሪየር ሲደረግ የቆየ ነው እና ካርዱ ይዞ ገብቶ እርግጦ ሬጂስተር አድርጓል። ዛሬም መርጦ ይሆናል። ይህንን ነው ምን ሁኔታዎች አልሆኝ ነው የሚል እዚህ አካባቢ ነው እንጂ ዛሬ በሰላም ነው የተካሄደ። ይህን የብሉ ፓርቲ የዛም ፓርቲ ስሞች ተኳይ ተናግረዋል። ጧት ገብተ መውጣቱ ግልጽ ነው። ሌላ አንድ እንዲ ደግሞ ዛሬ ያልተሟላው ነገር በእነሱ ራሳቸው ያሉት ምንድነው የተቃዋሚ ፓርቲዎች ታዛቢዎች በብዛት አልተገኙም። ይሄ ወደ ዋናውም ጥያቄ የሚወስደን ነው። አንድን ምርጫ ዴሞክራሲያዊ የሚያደርጉ በህዝብ ተሳትፎ አንድ ዜጋ ያመነበትን ህይወቴን ያሻሽላል በሀገሪቱ ሸንጎም ይሁን በተለያዩ ደረጃዎች እንዲወክለኝ የምመርጠው ይሄን ነው ብሎ ፈቃዱን እንዲሰጥበት የሚያደርግበት ምርጫ ምን አይነት ነው? በመሰረቱ በመለኪያ ቀደም ብሎ የጠቀሷቸው መሰረታዊ ሀሳቦች አሉ። እስኪ ያዛምዱልን። የመሰብሰብ መብት፣ አዳራሽ የማግኘት መብት፣ ህዝብ ጋራ የመወያየት የመመካከር መብት ማለት እንደ በፈለክ ጊዜ ሰላማዊ ሰልፍ የመውጣት መብት፣ ጉባኤ ማካሄድ መብት። ፕሮግራምን እኮ ማስታወቅ አለብህ ሶስት ወር ሲቀር አይደለም። በቴሌቪዥን ላይ ትመጣና አራት አራት ደቂቃ የሚሰጥህ። አንድ ይሄ ነው። ሁለተኛ፣ አሁን አገሪቱ ያለችበት ምንገር፣ የኢትዮጵያ የኢሌክሽን ስርዓት ምንድን ነው? የሆነው መሰለህ፣ አሁን አንድ ቦታ ላይ መቶ ሰው ቢኖር አንደኛው ፓርቲ ሀያ ሶስት ነጥብ ቢያገኝ፣ የተቀሩት ተደማምሮ ሰባ ሰባት ቢያገኙ፣ ሰባ ሰባቱ ገደል ይገባና ሀያ ሶስት ያገኙ ያልፋል። የሆነው ይሄ ነው። አምሳ ስድስት ፓርቲ እግዚአብሔር ያሳይ። በእንደዚህ አይነት ኤሌክቶራል ሬፕሬዘንቴሽን ቢሆን ሌላ ነገር ነው። ስለሆነ አሁን ምን የሆነው ምንድ ነው መሰለ፣ ጠንከር ያለ ፓርቲ አለ፣ ኢንከምበንሲ አለ። ምንም እኮ ማጆሪቲ ማግኘት የለበትም። እነኛ ይጣጣሉለታል፣ ትንንሽ ናቸው። ይሄ ችግር አለ። ሌላው ደግሞ ልንገር እ አምሳ ስድስት የተባሉ ቀርቦ ያስረዱ ስሰማ ከስር ካፕሽኑ ላይ የከሌ ፓርቲ ካላለ ከኢህአዴግ ፓርቲ ይለዩ አይለዩ የምታቅበት የለም። አብዛኛዎቹን ነው የምለው፣ የሚወሩት ስለ ልማት ነው። አባይን ለመገንባት ይላል። ምንም ልዩነት የለላቸው ከስር ግን ሲጻፍ የምናምን ፓርቲ ሲልህ ኦ ይነ የኦፖዚሽን ምን ነው ትላለ። እና እንደዚህ ያለ ነው። አሁን ለምሳሌ አምኖት ሰፖስቱ ኢቭን ቶክ ዝም በሉ ተብሏል። እንደው አሉ ለአንዱ ትንሽ አንድ ሰው የሚናገር ከማለት ነው ይወጣሁ ዝም በሉ አፋችሁን፣ እንዳታጣጥሉ በህግ ያስጠይቃል ብለዋል። መርጋ በቃና ብቅ ብለው ዶክተር ዳኛቸው አሁን ስላነሱት አንድ ነጥብ ያስረዱን። መሰረታዊ የዲሞክራሲያዊ የምርጫ ሂደትን ማመላከቻ ነው። እንደ ገለጹት አንድ ዜጋ የሚያምነውን ይሄን ደግፋለሁ በዚህ ምክንያት የሚለውን መግለጽ መቻሉም ነው። በመንግስትም በኩል ይቻላል የሚባለው እና የምርጫ ቦርድ ኮሚሽን በእርግጥ መብትስ አለው? ለምንስ ለምን ምንድን ነው ምክንያቱ? ዜጎች ሀሳባቸውን የማይገልጹበት እንኳን ለዚህ አበቃችሁ እንኳን አደረሳችሁ ከማለት እንደ አንድ ፌዴራል ኦፊሰር ነው ወታ ያስፈራሩ ሌላ ደግሞ ልንገርስልም አሁን ለምሳሌ ሰሞኑን ዛሬ ነው ምርጫው አይደለም እንደ የተካሄደው አምስት ዓመት የኢትዮጵያ ሕዝብ ጠብቆ ቶ የስርዓት ለውጡ እንደው ትንሽ አንድ አይነት እንደው ለውጥ ይኖራሉ ራውንድ ፊገሩ ፓርላማ ብሎ እንኳን ለመወያት አልተቻለም። አሁን ያለው ጥያቄም እንደነበር ነገርህ በሁለት ሶስት ወር ውስጥ የነበረው ጥያቄ በማንም ዘንድ ስንት ቁጥር ኦፖዚሽኑ ያገኛል ወይም ይፈቀድለታል፣ ነበር ዲስከሽኑ። እግዚአብሔር ያሳይ ከአምስት ዓመት በኋላ ይሄ ብሉ ፓርቲ ስንት ያገኝ ይሆናል፣ ለመድረክ ኢህአዴግ ስንቱን አቀበል ይሆናል። በዚህ ለብል ነው እያወራን ያለ ነው እንጂ አምስት ዓመት ጠብቀን አንድ አይነት ትንሽ የስርአት እንትን ለየት ያለ ባላንስ ይወጣል ወይ ብለን እንኳን አልተዋየንም። ይሄ ይነግርሃል ኢሌክሽኑ ዲሞክራቲክ እና ፌር ለመሆኑ ወይ አለመሆኑ ይልለው አልፈልግም። ህዝብ ማለት ነው። አንድ ሽማግሌ የነገሩኝ ተረት ልንገር። ስለዚህ አይደለም አንድ ተረት ምን አሉ፣ ወዳጅ ትሞታለች አሉ። ወዳጅ ሲሉ እሳቸው ሌላው ቃል ላይ የጠቀሙት መርዶ ይመጣል። የወዳጅ መርዶ ይባላል። ሲመጣልህ ጮኸህ እንዳታለቅስ፣ ነገሩ ጉዱ ጉድል ሊወጣብህ ነው እንዲሁ ገለገላለ አሉ ሰውዬ ሲነግሩ ስንቴ ወደ መታጠያ የተመላለስ ታለቅ ሳለህ አሉ ልትናገር አትችልም። ልንናገር አንችልም ጌታ ብዙ ማዋራ ዶክተር ዳኛቸው አልቋል። ቆየት ብለንም ቀናት ካለፉ በኋላ ያሉትን ወደ ኋላ መመልከት መጪውንም በተስፋ ሊታዩ የሚችሉ በለውጥም ህብረተሰብ እንዲነጋገርበት የሚያደርጉ ሀሳቦችን መልሰን እናመጣለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በሉላ፣ በጣም አመሰግናለሁ። ደህና ሁኑ። Thank you. የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ስም እምብዛም በበጎ አይነሳም። በብዙ የምትታወቀው በተቃውሞ ድምፆች ላይ ታካሂደዋለች በሚባለው አፈና፣ ጋዜጠኞችን በማሰሯ የፖለቲካ ተቃዋሚዎችን በማሳደዷ ወይም በማዋከቧ ነው። ለመሆኑ የመንግስቱ ተቀናቃኞች የሚደርሱባቸው ወከባዎች ወይም አፈናዎች የሚገለጹት በምንድን ነው? ማርት ፋንደር ውልፍ ከአዲስ አበባ ያስተላለፈችው ዘገባለ። ሰለሞን አባተ አምነስቲ ኢንተርናሽናል ባለፈው ሳምንት መጨረሻ አካባቢ ካወጣው ሪፖርት ጋር አካትቶ እንደሚከተለው አዘጋጅቶታል። የኢትዮጵያ መንግሥት ያለማቋረጥና በስርዓት ደረጃ ያዋክበናል፣ ያሸማቅቀናል፣ ያሳድደናል፣ አባሎቻችንንና ደጋፊዎቻችንንም ያስራል ሲሉ ተቃዋሚ ፓርቲዎች ሮሮና ስሞታዎችን ያሰማሉ። የፖለቲካ ፓርቲዎች በተደላደለ ሁኔታ መንቀሳቀስ እንዳይችሉ መንገዱን ሁሉ የከበደ ለማድረግ መንግሥቱ የተለያዩ ዘዴዎችን ይጠቀማል ብለዋል ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ተመራማሪ ፊሊክስ ሆርን። ተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብ እየተቸገሩ መሆናቸውን እየተናገሩ ነው። የቅስቀሳ ዘመቻ ለማካሄድ ፍቃድ ስለሚከለከሉ ሰልፍ ማድረግና መቀስቀስ አልቻሉም። ሰልፈኞች ታስረዋል። አንዳንዶቹን ሰልፈኞች ደግሞ የጸጥታ ኃይሎች ከመጠን ያለፈ ኃይል እየተጠቀሙ ይበትኗቸዋል። እንዲህ አይነቶቹ እርምጃዎች ተቃዋሚዎቹ ፓርቲዎች ደጋፊዎቻቸውን ማሰባሰብ ወይም ማነቃነቅ እንዳይችሉ እንደሚያደርጓቸው የሚናገረው የመብቶች ተሟጋቹ ድርጅት ኢትዮጵያ ውስጥ እንዲህ አይነቱ ተቃውሞን በኃይል የመበተን ዘመቻ ከእያንዳንዱ ፌዴራል ምርጫ በፊት እንደሚስተዋል ይጠቁማል። የኢትዮጵያ መንግሥት በመገናኛ ብዙሃኑ ላይ የተጠናና ተከታታይ የብተና ወይም የአፈና እርምጃ ከምርጫው በፊት እየወሰደ ነው ሲል ሂዩማን ራይትስ ዋች ከጥቂት ወራት በፊት መግለጫ አውጥቶ ነበር። አምነስቲ ኢንተርናሽናል የሚባለው ሌላው የሰብአዊ መብቶች ተሟጋች ቡድን ባወጣው አዲስ መግለጫ የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሐሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ ጭፍለቃ በሕዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግሥቱ ሁሉንም ዐይነት ተቀባይነት ያላቸውን ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል አምነስቲ ኢንተርናሽናል። እነዚህ የኢትዮጵያ መንግሥት የራሱን ሕዝብ መሠረታዊ መብቶች አያከብርም እያሉ በየወቅቱ የሚከሱ ዓለም አቀፍ ድርጅቶች የራሳቸው አጀንዳ ያላቸው ናቸው እያለ መንግሥቱ ክሶቻቸውን በየወቅቱ ውድቅ ያደርጋል። የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ ሬድዋን ሁሴን፣ ሰብአዊ መብቶች እየተከበሩ ነው፣ ስህተቶች ግን ይፈጠራሉ፣ ይላሉ When mistakes ስህተቶች ሲፈጠሩ ስህተቶቹ በመዋቅር ደረጃ በተከታታይ የሚፈጸሙ ናቸው። እነዚያ ስህተቶች እንዲፈጸሙ ሲበረታታል። እነዚያ ስህተቶች በመንግሥት ታቅደው ነው የሚፈጸሙት። እንዲህ አይነት ስህተቶች በተፈጸሙ ጊዜስ ለማስተካከል ወይም ስህተቶቹን ለማረም የሚያስችሉ ህግጋት የሉም። ህግጋቱ አሉ። ቁርጠኝነቱ ቢኖርም እንደ ባህል አልተያዘም። ስለዚህ ስህተቶች ይፈጠራሉ። ይሁን እንጂ በመዋቅር ደረጃ ተደራጅተው ወይም እንደ ስርዓት የሚከናወኑ አይደሉም። ኢትዮጵያ የዛሬ ስድስት ዓመት በነሐሴ 2001 ዓመተ ምሕረት ማለት ነው፣ አወዛጋቢ የሆነ ጸረ ሽብርተኝነት አዋጅ አውጥታ እየሰራችበት ነው። ዛሬ ብዙ የተቃውሞ ፖለቲካ መሪዎችና ጋዜጠኞች ተከሰው ወይም ተፈርዶባቸው በየእስር ቤቱ የሚገኙት በዚያ ድንጋጌ ምክንያት ነው። ጋዜጠኞችን በብዛት በማሰር ኢትዮጵያ በአፍሪቃ ሁለተኛ ነች። በደረጃ የቀደመቻት ኤርትራ ብቻ ነች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ እንደሚለው ባለፈው ዓመት ዞን ዘጠኝ በሚል ራሳቸውን የሚጠሩ ዘጠኝ የኢንተርኔት ጸሐፊዎች ወይም ብሎገሮችና ጋዜጠኞች ተይዘው ማኅበራዊ መገናኛ ዘዴዎችን ለዐመፅ ለማነሳሳት መጠቀም በሚልና የሽብር ክሶች ተመስርተውባቸው እስር ላይ ይገኛሉ። በመታየት ላይ ባለው ክስ ውስጥ ፍሬ ያለው ጭብጥ ስለማይታይ በእነዚህ ወጣት ብሎገሮችና በጋዜጠኞቹ ላይ የተመሠረተው ክስ የፖለቲካ ክስ ነው ብለው እንደሚያምኑ ጠበቃቸው አመሃ መኮንን ተናግረዋል። ኢትዮጵያ ድንቅ የሆነ ሕገ መንግሥትና የማስፈጸሚያ ሕግጋት ያሏት ሀገር ነች ይላሉ አቶ አመሃ። ይሁን እንጂ መንግሥቱ ለሕግጋቱ ቁርጠኝነቱ ወይም መገዛቱ ስለሌለው የሰብአዊ መብቶች ጉዳይ ሲነሳ የኢትዮጵያ ገጽታ የሚያስመካ አይደለም። 3ይህ መንግስት ላለፉት 23 አመታት ስልጣን ላይ ቆይቷል። ለሰብአዊ መብቶች መከበር ቁርጠኝነቱን ለማሳየት እድሉ በስፋት ነበረው። ይሁን እንጂ እንዲህ አይነቱን ቁርጠኝነት አሳይቶ ሰፊውን ህዝብ ማሳመን አልቻለም። አሁንም መንግስቱ ሰብአዊ መብቶችን በሚረግጥ መንገድ ስልጣኑን ለመጠበቅ የሚያስችሉትን እርምጃዎች እየወሰደ የሚቀጥል ይመስለኛል። የዛሬ ስድስት ዓመት በየካቲት 2001 ዓ ም የወጣው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ከአውሮፓ ፓርላማና ከሌሎችም ዓለም አቀፍ ድርጅቶች ብዙ ነቀፌታና ጥላቻ ይሰነዘርበታል። የሲቪል ማኅበረሰብ ድርጅቶች ወደ ምርጫው ታዛቢዎችን በመላክ ሰፊ ሚና ይጫወታሉ። ይሁን እንጂ የ2001ዱ አዋጅ እነዚያ ድርጅቶች በሰብአዊ መብቶች ሙግት ጉዳዮች ውስጥ እንዳይገቡና ከውጭም የገንዘብ ድጋፍ እንዳያገኙ ያግዳቸዋል። ምርጫ ላይ የሚሳተፉት ሁሉም ተቃዋሚ ፓርቲዎች ለዲሞክራሲያዊ ስርዓት በር እንደሚከፍቱና ሰብአዊ መብቶችን እንደሚያከብሩ ወይም እንደሚያስጠብቁ ቃል እየገቡ ነው የሚወዳደሩት። የተከበራቸው አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 ለመካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግማናት። መልካም ምሽት።